ረሃብና የኮሌራ በሽታ፣ ጦርነትና ዝርፊያ፣ እነዚህን ሁሉ ማእቶች አሁን ተሸክሞና አቅፎ ዛሬ የድልና የነጻነት ቀን ነውና ኑና አብረን በፈንጠዝያ እናክብር ማለት አእምሮ ላለው ሰው በጣም ይከብዳል። ይህን ከማድረግ ግን እርግጠኛ ነን የማይመለሱ ሰዎች ናቸው። ምን ቸገራቸው? ገና ብዙ ከንቱ ውዳሴም ከነሱ እንሰማ ይሆናል ለቅዱሱ ዓላማቸው እነሱ እንደሚሉት ሕይወታቸውን ስንቱ እንደ ሰዋ መተረካቸው አይቀርም። ነጻዋና የማትደፈረው ጠንካራዋ ደቡብ ሱዳንም በእነሱ ቤት አበባና ደርታ ሁሉም በደስታ የሚፈነጥዝበት የገነት መናፈሻ አያፍሩም እንደሆነችም ዛሬ ያጫውቱን ይሆናል። ይህን ማለት ደግሞ እንጨት በሰው ቁስል ላይ መስደድ እንደሆነም ፈጽሞ አልገባቸውም። ስድብ ነው። በጦርነት እሳት ውስጥ ገብታ አሁን የምትታመሰውን አገራቸውን ገነት ሆናለች ማለት ስድብ ነው። አንድ ሰው በረሃብ ይሙት ወይም በጦርነት ምኑንም ለማወቅ አንድ ሰው ይህን ማለቱም ትልቅ ስድብ ነው። ምግብ ጠፍቶ ለሁለት መቶ ሀምሳ ሺህ ሕፃናት የሚላስ የሚቀመስ ዳቦ ማቅረብ ለማይችሉት እናቶችም ስለ ድልና ስለ ገነት ማውራት እነሱንም መሳደብ ነው። ሳይወዱ በግድ መንደራቸውን ጥለው ለተሰደዱትም ለሁለት ሚሊዮን ሰዎች እንደዚህ አይነቱ መሰረት የሌለው ቅራቅንቦ ወሬን ለነሱ እንዲያዳምጡት መተረኩ እንደዚሁ አይን ያወጣ ውሸት ነው። ደም ማፍሰስ እንዲቆም ጥረት ለሚያደርጉትም ሰላማዊ መፍትሄም ለአገሪቱ ለደቡብ ሱዳን ለሚፈልጉት ለሃይማኖት አባቶችና ለሲቪሉ ማህበረሰብም ተወካዮች እንደዚህ አይነቱን ጉራ ዛሬ አንስቶ ማውራቱ ለነሱም ስድብ ነው። የዛሬ አራት ዓመት ደቡብ ሱዳን ታሪኩን መለስ ብሎ ለማስታወስ ከሱዳን ተገንጥላ የራሷን ነጻ መንግስት መስርታለች። በዚህም እርምጃም በእርግጥ አብዛኛው ሰው ያኔ እዚያ ተደስቷል። ዛሬ ግን ይህን ቀን በፈንጠዝያና በደስታ እየጨፈሩ ዳንኪራም እየረገጡ ለማክበር የሚታየው ሁኔታ ፈጽሞ የሚጋብዝ አይደለም። በአንድ በኩል ፕሬዚዳንቱ በሌላ በኩል የቀድሞ ምክትል ፕሬዚዳንት፣ ሁለቱም ወገን ለይተው ጦር አሰልፈው በጥይት ዛሬ የሚጣበሳሉ። በስንት መከራ ባለፉት ዓመታት የተገነቡት ትምህርት ቤቶችና መንገዶች፣ ድልድዮችና መኖሪያ መንደሮች፣ ክሊኒኮችም በዚህ ጦርነት ሳቢያ ፈርሰዋል፣ ወድመዋል። ሁለቱ መሪዎች ከተነሱበት ዓላማ ትንሽ ወደ ኋላ እንኳን አፈግፍገው ለሀገራቸውና ለህዝባቸው ሲሉ የጋራ አስማሚ መፍትሄ ላይ ይስማማሉ፣ ይገናኛሉ ብሎ እነሱ ማመን ከባድ ነው። አይችሉም፣ አልቻሉም። ስንት የሰላም ንግግር ተሞክሮም ተጨናክፈዋል። የታጠቁ ወታደሮቻቸው በደረሱበት ቦታ ሁሉ ከተማውንም ገጠሩንም ያተረማምሳሉ፣ ይዘርፋሉ፣ ቤት ያቃጥላሉ፣ እናቶችንና ወጣት ልጃገረዶችን የተባበሩት መንግስታት ጥናት እንደሚመሰክረው ይደፍራሉ። ምርኮኞቻቸውንም ይዘው በጥይት ይደበድባሉ፣ አስረውም እሳት በሰው ላይ ለቃሉ። የምዕራቡ ዓለም የአውሮፓ መንግስታትና ዩናይትድ ስቴትስ ኦፍ አሜሪካ ገንዘብ ሰጪ ሀያላ መንግስታት ይህን ሁሉ ጉድ ዝም ብለው ከሩቁ ይመለከታሉ። እንዲያውም ኃላፊነቱን አንዴ ለኬንያ፣ ሌላ ጊዜ ለኢትዮጵያ አስታራቂ ሆነው እንዲሸመግሏቸው ለእነሱም ለቀውላቸዋል። የምዕራቡ ዓለም ሁለቱን ወገኖች ጎትቶ በጫናና በኃይል እነሱን ለማስታረቅ ሲያዋቸው ትንሽ ጊዜ እንኳን የሌላቸው ይመስላል። አተኩሯቸው ሌላ ቦታ ነው። ቅድሚያ ለግሪክና ለመካከለኛው ምስራቅ ሰጥተዋል። እነሱም ይቀርቧቸዋል። ይልማሊ ሚካኤል ዶቼ ቬለ ራድዮ ጣቢያ ከበርሊን ከተማ